ቢና ቪኦኤ ሰላም፣ ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጋው ነኝ ጽዮን ግርማ። ከጎኔ ጋቢና ትገኛለች። ሰላም እንደምናመሻችሁ በሳምንቱ የተከናወኑ አበይት ዘገባዎችን ይዘንላችኋል። አዲሷ የኢትዮጵያ ፕሬዝዳንት በኃላፊነት ቆይታቸው ዋነኛ ትኩረታቸው ሰላም ማስፈን እንደሆነ ገለጹ። መንግስትም ሆነ ተፎካካሪ ፓርቲዎች የጋራ ቤት እንደሚገነባ ቤተሰብ እርስ በርስ በመደማመጥ፣ በመፈቃቀር እና በመተሳሰብ የሚለያዩንን ጉዳዮች በማስፋት ወደ ጠባጫሪነት ከመሄድ ይልቅ አንድነታችንን የሚያጠናክሩ ጉዳዮች ላይ በማተኮር መሻገር ይጠይቃል። ለዶክትሬት ማጠናቀቂያ ጥናታቸው ወደ ምዕራብ ጎጃም ዞን ተጉዘው የነበሩ ሁለት ወጣቶችን በግለሰቦች በደረሰባቸው ጥቃት መገደላቸውን ዞኑ አስታወቀ። በጥቂት ስሜታዊ በሆኑ ወጣቶች ምክንያት ሰባ ዩኒቨርሲቲ ሶስተኛ ዲግሪያቸውን ለጥናት ለማድረግ ትምህርት ቤት ውስጥ ዳሙ ላይ ወስዱ የነበሩ ሰዎች ላይ ጉዳት ደርሷል። የምዕራብ ጎጃም ዞን የመንግስት ኮሚኒኬሽንስ መምሪያ ኃላፊ አቶ አንማው ዳኛቸው ናቸው። ዝርዝሩን ይዘናል። በሌላ ዘገባ የሸገር 102.1 የለዛ የሬዲዮ ፕሮግራም አመታዊ ሽልማት ከሁለት ቀናት በፊት ለስምንተኛ ጊዜ ተካሂዶ ነበር። ሽልማቱን በተመለከተ ዘገባም ይኖረናል። ነጠላ ዜማ አሸናፊ አድርጎ በደርግ ጊዜ እኮ በሬዲዮ እኮ የፍክር ዘፈንዳች ስና የተከለከለበት ዘንበት ያለ አድናቆት ያለ ምስጋና ያለ ዘመን ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ጋቢና ቪኦኤ። ወደ መጀመሪያ ዘገባችን ነው የምናልፈው አዲሷ የኢትዮጵያ ፕሬዝዳንት በኃላፊነት ቆይታቸው ዋነኛው ትኩረታቸው ሰላምን ማስፈን እንደሆነ ገለጹ ሀገር ለመገንባትም የሰላም አስፈላጊነትን ከመግለጽ አልፈው በብርቱ ተማጽነዋል በሌላም በኩል ደግሞ ለዘላቂ ሰላም ዋስትና ያለው ዲሞክራሲ እንደሚያስፈልግ አስገንዝበዋል መለስካቸው አማሃ ከአዲስ አበባ ዝርዝሩን ይዟል በመጀመሪያ የኢትዮጵያ ተወካዮችና የፌዴሬሽን ምክር ቤቶች በጋራ ስብሰባቸው የቀድሞውን ፕሬዚዳንት የዶክተር ሙላቱ ተሾመን የሥራ መልቀቂያ ጥያቄ ተቀብለው አሰናበቷቸው። ከዚያ በመቀጠልም የፌዴሬሽን ምክር ቤት አባላትን ጨምሮ ተጋባዥ እንግዶችና የመገናኛ ብዙሃን ሠራተኞች በሌሉበት ዝግ ስብሰባ የሕዝብ ተወካዮች ምክር ቤት ካካሄደ በኋላ ለኢትዮጵያ የመጀመሪያውን የሴት ፕሬዚዳንት ሰይሟል። የሀገሪቱ ጠቅላይ ፍርድ ቤት ፕሬዚዳንት ዳኛ ዳኜ መላኩ ቃለ መሐላውን አስፈጸሙ። አምባሳደር ሳህለወርቅ ዘውዴ። እኔም ሳህለወርቅ ዘውዴ በዛሬው ዕለት የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ፕሬዚዳንት በመሆን ሥራዬን ስጀምር የተጣለብኝ ከፍተኛ ኃላፊነት በታማኝነት ለመፈጸም ቃል ገባለሁ። ፕሬዚዳንት ሳህለ ወርቅ ዘውዴ በበዓለ ሲመት ንግግራቸው ስልጣን የተረከቧቸውን የቀድሞውን ፕሬዚዳንት ካመሰገኑ በኋላ ይህ የስልጣን ሽግግር ባህል በሀገሪቱ የስልጣን እርከኖች ከላይ እስከታች ከመንግሥት እስከ ግል ድርጅቶች እንዲለመድ አደራ ብለዋል። ፕሬዚዳንቱ ብዙ ጊዜ ሳያጠፉ ወደ ሥራ ትኩረታቸው ተሻግረዋል። የተጀመረው የለውጥ ጉዞ መመራት የሚኖርበት በሴቶችና በወንዶች እኩል ተሳታፊነትና ተጠቃሚነት መሆኑን በማስገንዘብም በዚህ መንገድ አገሪቱ ከተጓዘች በሁሉም አቅጣጫ እኩልነትን በማስፈን ከኋላ ቀርነት እንደምትላቀቅ ያላቸውን እምነት ገልጸዋል። ይህም ስራ በምን አይነት ዘዴ መቀጠል እንዳለበት ጠቁመዋል። ጉዞ ውስብስብና በርካታ ፈተናዎች ያሉበት እንደሚሆንም ይጠበቃል። እነዚህን ፈተናዎች አንዱ ሲገነባ ሌላው በማፍረስ ሳይሆን አንዱ በሰላማዊ መንገድ ሌላው በትጥቅ ትግል ሳይሆን፣ መንግስትም ሆነ ተፎካካሪ ፓርቲዎች የጋራ ቤት እንደሚገነባ ቤተሰብ እርስ በርስ በመደማመጥ በመፈቃቀር እና በመተሳሰብ የሚለያዩንን ጉዳዮች በማስፋት ወደ ጠባጫሪነት ከመሄድ ይልቅ አንድነታችንን የሚያጠናክሩ ጉዳዮች ላይ በማተኮር መሻገር ይጠይቃል። ቀጠል ላድርገውም ፕሬዚዳንቷ በመንበራቸው በሚቆዩበት ጊዜ ሁሉ ትኩረታቸው በምን ላይ እንደሚያርፍ ከወዲሁ በግልጽ አስታውቀዋል። ኢትዮጵያዊነትን ከሰላማዊነት ጋር አንድና ያው ለማድረግ በጋራ እንስራ። በሰላም እጦት ዋነኛ ተጠቂዎች ሴቶች በመሆናችን በዚህ የኃላፊነት ቆይታዬ። ዋነኛው ትኩረቴ መላው የኢትዮጵያንና የኢትዮጵያን ሴቶችና ሰላም ወዳድ ወንዶችን እንዲሁም በመላው ዓለም የሚገኙ ሰላም ወዳድ የሆኑትን ሁሉ ከጎናችን በማሰለፍ ሰላም በማስፈን ላይ እንድንረባረብ ማድረግ ይሆናል። ፕሬዚዳንት ሳህለወርቅ ዘውዴ የሰላምን አስፈላጊነት ማስገንዘብ ብቻ አልነበረም የሹመት ንግግራቸው ትኩረት ከዚያም በላይ ሄደው ኢትዮጵያውያን እናቶች ለልጆቻቸው በሚያቀርቡት ተማጽኖ ድምፀት ለሰላም ተማጽነዋል። ኢትዮጵያዊነትን ከሰላማዊነት ጋር አንድና ያው ለማድረግ በጋራ እንስራ። በሰላም እጦት ዋነኛ ተጠቂዎች ሴቶች በመሆናችን በዚህ የኃላፊነት ቆይታዬ ዋነኛው ትኩረቴ መላው የኢትዮጵያንና የኢትዮጵያን ሴቶችና ሰላም ወዳድ ወንዶችን እንዲሁም በመላው ዓለም የሚገኙ ሰላም ወዳድ የሆኑትን ሁሉ ከጎናችን በማሰለፍ ሰላም በማስፈን ላይ እንድንረባረብ ማድረግ ይሆናል። ፕሬዚዳንቷ ሰላም እንዲሁ የሚቆም ወይም የሚገኝ እንዳልሆነም በንግግራቸው አበክረው አስገንዝበዋል። በእሳቸው አነጋገር ሰላም ለልማትና ብልጽግና ቅድመ ሁኔታ ነው፤ ዘላቂነቱም ያለ ልማትና ብልጽግና ሊረጋገጥ አይችልም። ዘላቂ ሰላም ሀገሪቷ እንዲኖራትም ሁሉም ዜጎች በጥረታቸው ተጠቃሚ መሆን እንደሚገባቸው አስገንዝበዋል። ሌላውን የሰላም ዋስትና ደግሞ በሚከተለው መንገድ ነበር የገለጹት። ለዘላቂ ሰላም መረጋገጥ ዋስትና ያለው ዲሞክራሲም እጅግ ተፈላጊ በመሆኑ የመንግስት ስልጣን የያዘውም ሆነ ተፎካካሪ የፖለቲካ ፓርቲዎች ዲሞክራሲ ስር እንዲሰድ ዜጎች ሀሳባቸውን በነጻነት በመግለጽ ሰላማቸውን ለማስጠበቅም ሆነ ለልማት እንዲተጉ በኃላፊነት መንፈስ መስራት ይገባቸዋል። ህዝቡም የፖለቲካ ኃይሎች ዲሞክራሲያዊ በሆነ መንገድ ብቻ እንዲመሩ በጀመረው መልኩ ድጋፉን አጠናክሮ እንዲቀጥል አደራላለሁ። ፕሬዚዳንት ሳህለወርቅ ዘውዴ በዚህ ፕሬዚዳንታዊ የመጀመሪያ ንግግራቸው ብኩርና ከሰጧቸው ጉዳዮች አንዱ የሴቶችን እኩልነት የተመለከተ ነበረ። በወንዶች ጥረት ብቻ የተገነባ አገርም ሆነ ቤተሰብ የለም። ሴቶች የቤተሰብም የሀገርም ምሰሶዎች ናቸው። የሴቶች ጉዳት የሀገርም የቤተሰብም የሁሉም ጉዳት ነው። በተለይም የወደፊቱ አገር ተረካቢ ትውልድ በሴቶች ጉዳት በይበልጥ ይጎዳል፣ ያሉት አዲሷ ፕሬዚዳንት ንግግራቸውን በቀልድ አዋስተው ፈጽመዋል። ወንድም ሆነ ሴት ለራሱ ሲል ሀገሩን ለራሱ ሲል እናቱን፣ እህቱን፣ ሚስቱ የሆነችውን ሴት ሊንከባከብ ይገባል። የሴቶችን ማንኛውም አይነት ጥቃት የማይቀበል ትውልድ ልንገነባ ይገባናል። ስለ ሴት አብዝቼ ተናገርኩ የመሰላችሁ ገና ምኑ ተነግሮ። ፕሬዚዳንት ሳህለ ወርቅ ዘውዴ ረዥም የሥራ ጊዜያቸውን ያሳለፉት በዲፕሎማትነት ሀገራቸውን በማገልገል እንደነበረ በአፈ ጉባኤ ታደሰ ጫፎ ተዘርዝረዋል። የቀድሞው ፕሬዚዳንት ሙላቱ ተሾመ ከጊዜው ቀድሞ ሥልጣናቸውን ለመልቀቅ የገፋቸው ምክንያት ዝርዝሩ ባይታወቅም በሳቸው አነጋገር ኃላፊነታቸውን ለቀጣዩ ትውልድ ለማስተላለፍ በመወሰናቸው ነው። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አዲስ አበባ ዩኒቨርሲቲ ለዶክትሬት ማጠናቀቂያ ጥናታቸው ወደ ምዕራብ ጎጃም ዞን ጎንጅ ቆለላ ወረዳ ወደ አዲስ አለም ከተማ ተጉዘው የነበሩ ግለሰቦች ላይ በተፈጸመ ጥቃት ሁለቱ ሲገደሉ አንዱ መቁሰሉን የዞኑ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ለአሜሪካ ድምጽ ተናገሩ። ተማሪዎቹ በከተማው ባለው አንድ ትምህርት ቤት ውስጥ ለምርምር የሚሆን የሽንትና የአይነ ምድር ናሙና እየሰበሰቡ ባሉበት ወቅት ሶስት ተማሪዎች ሞቱ የሚል ወሬ በመሰራጨቱ ተቆጥተው በመጡ የአካባቢው ሰዎች በደረሰባቸው ከፍተኛ ጥቃት ሕይወታቸው ማለፉን የምዕራብ ጎጃም ዞን የመንግስት ኮሚኒኬሽንስ መምሪያ ኃላፊ አቶ አንማው ዳኛቸው ለአሜሪካ ድምጽ ተናግረዋል። ጽዮን ግርማ ዝርዝራላት። በጥቂት ስሜታዊ በሆኑ ወጣቶች ምክንያት ሳባ ዩኒቨርሲቲ የመጡ ሶስተኛ ዲግሪያቸውን ለጥናት ለማድረግ ትምህርት ቤት ውስጥ ራሙ ላይ ወስዱ የነበሩ ሰዎች ላይ ያው ስሜት ጉዳት ደርሷል። ሁለት የመሞትና አንድ የከባድ ንቁስ አደጋ። ሌሎች ላይ አንድ መኪና የመቃጠል አደጋ የመድረስ ደርሷል። ስለዚህ መረጃው ትክክል ነው። የት ትምህርት ቤት ነው ቦታ ውስጥ ምን ይባላል? ቦታው ጎንጭ ቆልላ ወረዳ ውስጥ ሆኖ ከተማ አዲስ አለም ትባላለች እና እዛ ትምህርት ቤት ውስጥ ሶስተኛ ግቢያቸውን ለመስራት አይነ ምድር ምርመራ የሚያደርጉና አይኑ አካባቢ እያዩ ሲመረምሩ የነበሩ ሰዎችን አንድ ላቦራቶሪ ቴክኒሻል እና ሁለቱ ላብራቶሪ ቴክኒሻሉ ከዛው ጤና ተክኒት ላይ የሚሰራ ግን እነሱ ሊያግዝ አብሮ የገባ ነው። ይህንን ድርጊት በሚሰሩበት ወቅት የተወሰኑ ወጣቶች ከዚህ በፊት በማህበራዊ ሚዲያ ይተላለፍ የነበረውን በማያዝ ልጆቻቸውን እየገደሉ ነው ብለው በማሰራጨታቸው ሕዝብ ውስጥ ያልሆነ ዥንብል ተፈጥሮ በወቅት ደግሞ ቀኑ ማክሰኞው የገበያ ቀን ነበርና በዛ ምክንያት ማዳን አልተቻለም። ስለዚህ ሁለቱ ወገኖች ላይ የህይወት መጥፋት አደጋ ያደርሳሉ። ማን ማን ይባላሉ? ህይወታቸው ያለፈው ህይወታቸው ያለፈው አንደኛው ወሰን ታፈረ ይባላል። ይህ ወሰን ታፈረ ከአዲስ አበባ ዩኒቨርሲቲ ይምጣ እንጂ የዚው አካባቢ አዴት የምትባል ከተማለች፣ የዚው አካባቢ ተወላጅ ነው። ሁለተኛው ማንደፍሮ አቤ ይባላል። ይህ ደግሞ ትንሽ ራቅ ያለች ወረዳ፣ ደቡብ አቸፈር ወረዳ የሚባሉ ውስጥ የዚ አካባቢ ተወላጅ ናቸው ሁለቱም ሌላ ሶስተኛው ከባድ የመቁሰል አደጋ የደረሰባት ሀይለ ኢየሱስ ሙሉ ይባላል። እሱ ላጋቱር የሚባለው ያው ማለት ነው። ስለዚህ ላይ አደጋ የደረሰባቸው ሲሆኑ፣ ንብረት ላይ ደግሞ አደጋ የደረሰው በአካባቢው ቤተ ክርስቲያን ለማሰራት ብለው የአካባቢው ተወላጆች አዳይ ቸኮል የሚባሉ እና ኤልያስ አብዲ የሚባሉ መኪናቸውን ያው ተጎርቶ ስሚንቶ ምናምን ጭነው የነበረ መኪና ማለት ነው። በምንድን ነው ወጣቶቹ ጉዳቱን ያደረሱት? ያት ያደረሱበት ምክንያት ከዚህ በፊት በማህበራዊ ሚዲያ የሚተላለፉ አላስፈላጊ ሰዎችን ይዘው ነው። አዎ፣ በምንድን ነው ማለቴ፣ በምንድን ነው አደጋው ጥቃቱን ያደረሱት? በምንድን ነው በምን አይነት መሳሪያ ነው መግደሉንም ማቁሰሉንም የፈጸሙት ማለቴ ነው። በዱላ ነው? በዱላ በድንጋይ ምናምን በቃ ነው ጨፍጭፈውት እንጂ መሳሪያ አልተጠቀሙም። የተወረወሩ ድንጋዮች ሽመል ምናምን አካባቢው ላይ የጸጥታ ኃይሎች ወይም ፖሊስ የከተማው ፖሊስ አልነበረም። በአካባቢ የጸጥታ ኃይሉ ደርሶ ለማረጋጋት ለማዳን ሞክሯል፣ ግን ወቅቱ አንደኛ ሰዎቹ አደጋ ያደረሱበት ቦታ መናኸሪያ አካባቢና ገበያ አካባቢ ነው ነበረ። ስለዚህ እዛ ውስጥ ብዙ በሺ የሚቆጠር ህዝብ ነው ያለው። ህዝቡ ከመተራመሱ የተነሳ በዚህ ይሄ ይፈጣል ከመተራመሱ የተነሳ ማዳን አልቻሉም፣ መድረስ አልቻሉም እንጂ የጸጥታ መዋቅሩን ደርሶ ለማፍረስ ለማረጋጋት ብዙ ጥረት አድርጓል። የህይወታቸው ያለፉት ወጣቶች የቀብር ስነ ስርአታቸው የት ተፈጸመ? እንደነገሩኝ የዚያ አካባቢ ተወላጆች ናቸው ብለዋል፣ እና ቤተሰቦቻቸው ነበሩ። አዎ፣ ማለት የዚያ አካባቢ ሲባል የዛ ወረዳ አይደሉ ጎረቤት ወረዳዎች ናቸው እነዚህ በምዕራብ ጎጃም ስር ሦስቱም ወረዳዎች ይሁን እንጂ ስለዚህ አስክሬኖቻቸው የሄዱት ወደ ትውልድ ቦታቸው ነው። ለቤተሰቦቻቸው የደረሰው ስለዚህ የቀብስ መስራታቸውን የተፈጸመው እዛው ነው በየትውልድ አካባቢያቸው ማለት ነው። የተጎዱት ሰዎችስ የት ናቸው ያሉት? አሁን የተጎዳው ሰው አንድ ሰው ነው። ኃይለ ኢየሱስ ሙሉ ያልኩሽ እሱ ለከፍተኛ ሆስፒታል የተላከው አሁን ጥቁር አንበሳ አዲስ አበባ ሄደው እዛ ነው ወደ ፈለገ ህይወት ባህር ዳር መጡ። ስለዚህ ያው ሌላ ሕክምና ስለሚያስፈልገው ወደ አዲስ አበባ ጥቁር አንበሳ ሆስፒታል ነው የሚፈለገው። የጋር ግብንት ሚካኤል ቤተ ክርስቲያንን ለማሰራት የመጡ ጥንዶች እንደሆኑ ንብረታቸው የተቃጠለው ተገልጿል፣ እና እርስዎም አሁን አረጋግጠዋል። እነሱስ በአካላቸው ላይ የደረሰባቸው ጉዳት አለ? እነሱ ላይ ይህን ያህል ከባድ የሚባል ጉዳት ያው አልደረሰባቸውም። የአካባቢው ህብረተሰብ ወደ ቤት ውስጥ ነውን በማስገባት አትፏቸዋል። ንብረታቸው ላይ ግን ያውጉዳል በዚህ ድርጊት እየተሳተፉ እና ይህንን ድርጊት እንደው በቀጥታ የፈጸሙት ሰዎች በህግ ቁጥጥር ስር ውለዋል። አው አካባቢው ህብረተሰቡ ይሄ ወዲያ እንደተፈጸመ ህብረተሰቡ የጸጥታ ሀይልም ገብቶ ይህን የፈጸሙ ሀይሎችን እያያዘ ቁጥጥር ስር እያያዙ ናቸው ያሉት፣ እስካሁን እየተያዙ ነው ያሉት። ህዝቡም እያወጣ እየሰጠ ነው ያለው። ቁጥሩ እየጨመረ የሚሄድ ቢሆንም እስካሁን ምን ያህል ሰው ተያዘ? እስከ ሰላሳ የሚደርስ እንደተያዙ መረጃ ነበር። እንግዲህ የሚቀንስም ይጨምርም ይችላል። ቁጥሩ ያው እያጣሩ ስለሆነ ይዟቸው የአካባቢ ህብረተሰብ ግን እነዚህ ሰዎች አውጡ እየሰጠ ነው ያለው። በአካባቢ ህብረተሰብ ዘንድ ከፍተኛ የሆነ ጠጠት ነው ያለው። በወጣቶቹ ስሜታዊነት ተገፋፍቶ ሄድ ይፈጸምም ይህም ባለማዳናቸው የአካባቢ ህብረተሰብ ልክ ጠጠት ውስጥ ነው ያለው። እንደሚሰሩትንም ወደ ሕግ እንዲቀርቡ እያደረገ ህብረተሰቡ ትብብር ያው እየሰጠን ያለን መጠን ተቋማቱ ማለት ነው ይህን ለማጣራትም ኃይሎች የፍትህ አካላት ሁሉ ገብቶ ስራ እየሰሩ ናቸው ያለት። የጎንጅ ቆለላ የወረዳው ኮሚኒኬሽን በፌስቡክ ገጹ ላይ እንዳሰፈረው ማንኛውም የወረዳችን ወጣትና ህብረተሰብ ግልጸኝነት በጎደለው እና ትክክል ባልሆነ መረጃ በመነሳሳት በሰው ሕይወትና ንብረት ላይ አደጋና ጉዳት ማድረስ የሚያስብና የሚያገናዘብ አምሮ ካለው ዜጋ የማይጠበቅ ተግባር ነው የሚል ይዘት ያለው መግለጫ አውጥቷል። እና በተሳሳተ መረጃ የሚለው መረጃው ትክክል ቢሆን እነዚህ ወጣቶች የመጡት እንደተባለው ያንን ነገር ለመፈጸም ቢሆን እጅ ሰዎች በራሳቸው እጅ እንደዚህ አይነት ፍርድ መስጠት አለባቸው? መረጃው ትክክል ቢሆን አይ እንትነ የተሳሳተ መረጃ ብሎ ፍርድ ቤቱ ያስቀመጠው ወጣቶቹ ልክ ትምህርት ቤት እነዚህ ሰዎች እንዳዩ ልጆች ሞቱ ብለው ነው ወጣው የተናገሩት። ልጆቻቸው እየሞቱ ነው እንዲያውም እስከ ሶስት ሰው ተማሪዎች ሞተዋል ብለው ሲናገሩ ሰው በስሜት ግንፍል ብሎ ወጣ። ወጣቶችም ሳያረጋግጡ ያናያል ሰዎቹ ላይ ያው ዱላ መሰንዘር ቀጠሉ። ማለት እና የተሳተ መረጃ ያለው ህጻናት ሞቱ ብሎ መናገራቸውን ነው እንጂ ከምርመራው ጋር ወይም ከሌላ ከጥናቱ ጋር ማለት አይደለም። ህጻናት ሞቱ የሚለው መረጃ የወጣው እዛ ጥናቱን በሚሰሩበት ሰዓት ማለት ነው። አዎ እንግዲህ ትምህርት ቤት ውስጥ ገብተው ጥናቱን እየሰሩ ነው። የአይነ ምድብ ምርመራ እያደረጉ ነው አይናቸውን ከፍተው ከዚህ ከውሃ ወለድ በሽታ ጋር የተያያዘ ጥናት እያደረጉት የነበረው በዚህም ወቅት ያንን ያየ ወይም ሌላ አካል ምን ብሏል? ህጻናት በሚመረምሩበት ወቅት ሶስት ሰው ሶስት ተማሪዎች ህጻናት ሞቱ ብሎ ውጭ ወጥቶተናል ያንን ይዘው ነው ወደ አስፈላጊ ምርጫ ውስጥ የገቡት ማለት ነው። ሲታይ ግን የሞት ህጻንም የለም ምንም ነገር የለም። እንዳይወልዱ እያደረጉ ነው የሚል መረጃ ተሰራጭቷል የሚል ነገር ነበር። እሱ ከዚህ በፊት በማህበራዊ ሚዲያ ውስጥ ተሰራጭቶ የነበረው በወጣቶች አእምሮ ውስጥ ያለው ነው እንዳይ ወርዱ የሚያደርግ ስራ እየተሰራ ነው፣ በተለያዩ አካላት ምናምን የሚለው ወጣቶቹ አእምሮ ውስጥ የነበረ ነው። ይሄ ወደ እርምጃ እንዲገቡ የሚያደረጋቸው እንጂ በወቅቱ ግን ልጆቻችሁ ሞቱ፣ ምርመራ ትምህርት ቤት ውስጥ ገብተው ሲያደርጉ ሶስት ህጻናቶች ሞቱ፣ ተንዘፈዘፈው ወደቁ ምናምን ብለው ወጥተው መናገራቸው ነው። ሳያረጋግጡ ስሜታዊ የሆኑ ወጣቶች ወደዚህ ዜሮጃ ውስጥ ገቡ። እንግዲህ በማህበራዊ ሚዲያ የሚገለጸው ያ እንዳይ ወልዶ አደረገ የሚለው አለ። ያንተ የጎንጂ ቆለላ የወረዳው ኮሚኒኬሽን በፌስቡክ ገጹ ላይ እንዳሰፈረው ማንኛውም የወረዳችን ወጣትና ህብረተሰብ ግልጸኝነት በጎደለውና ትክክል ባልሆነ መረጃ በመነሳሳት በሰው ህይወትና ንብረት ላይ የአመቱ ምርጥ ነጠላ ዜማ አሸናፊ አድርጎ ሮፍና አንድ መቶ ሁለት ነጥብ አንድ ለዛ በሚል ስም የሚታወቀው የሬዲዮ ፕሮግራም አማካኝነት የተዘጋጀው አመታዊ ሽልማት አንጋፋ የሙዚቃ ባለሙያዎችና ድምፃውያንን ጨምሮ ደራሲዎች፣ የፊልም ባለሙያዎችና ተዋንያን ታድመው ነበር። ለዛ ሽልማት በጥበብ ዙሪያ በተለይም በሙዚቃና ፊልም ዘርፍ ላይ በህዝብ ምርጫ በየአመቱ ሽልማትን ሲያዘጋጅ ስምንት አመታትን አስቆጥሯል። የሽልማቱ ዋና አዘጋጅና አስተባባሪ ብርሃኑ ድጋፌ ስለ ዘንድሮው ሽልማት ሂደት በአጭሩ ገልጾልናል። ካለፉት ስምንት አመታቶች ምን ይለዩታል የሚለውን ጉዳይ ታነሳል። ዘንድሮ ብዙ ሕዝብ ተሳትፎበታል። ይሄ የማይሆነበት ምክንያት የሶሻል ሚዲያው በደንብ በመጠቀማችን ነው። የሚገርመው ከመላው ዓለም የሚገኙ ኢትዮጵያውያን ድምፆቻቸውን ሰጥተዋል። ወርግብ ከኢትዮጵያ በአጠቃላይ የተሰበሰበው ድምፅ ይመጣል። ተመራጮቹ ወይም ደግሞ ከተሸላሚዎቹ በበለጠ የሸላሚዎቹ ታሪክ በሰፊው ሲነገር ነበር ያመሸው እና ይህንን የፈለጋችሁበት ምክንያት ምንድን ነው? ምን በጣም ጥሩ። እነዚህ ሰዎች ይሄ ውድድር ከመጀመሩ በፊት ብዙ የሰሩ ናቸው። አሸናፊ ቢሆኑ፣ ተወዳዳሪ ቢሆኑ፣ ተሸላሚ ቢሆኑ ይወራላቸው ነበር የዚህ ዘመን ትውልድ ደግሞ በይበልጥ እንዲያውቃቸው የምንፈልግበት አጋጣሚ ነው ይሄ። ለዚህም ነው መርጠን እነዚህም ትልልቅ ሰዎች ሸላሚ ያደረግ ናቸው እና ታሪካቸው በይበልጥ መነገር እንደውም፣ ከተሸላሚዎቹ ለምሳሌ የዓመቱ ምርጥ አዲስ ድምፃዊ በሚለው ምድብ ሮፍናን የተሸለመው ሮፍናን አንድ አልበም ሰርቶ በመጀመሪያው አልበም ነው የዓመቱ ምርጥ አዲስ ድምፃዊ የተባለው። እነዚህ ሰዎች እኮ የሕይወት ጉዟቸው በጣም ጥልቅ ነው እሱንም ከተሸላሚዎቹ በላይ የሰሩት ስራ እውቅና እንዲያገኝ ስለምንፈልግ ያው በየአመቱ እንደምናደርገው በሁለት ሺህ አስር ዓመተ ምህረት በሞት ያጣናቸውን የኪነ ጥበብ ባለሙያዎች የምናስታውስበት ሰዓት ነው ይህ ሰዓት። ነፍሳቸውን ይማረልን ለማለት እንወዳለን። እያንዳንዱን የሚነካካ ሽልማት አላዘጋጃችሁምና ምክንያታችሁ ምንድን ነው? አንደኛ አሁን ገና ስምንተኛችን ነው። አነስ አድርገን እየጀመርን ከፍ እያለን እንሄዳለን። በየአመቱ ካታጎሪ እየጨመርን ነው የምንሄደው። አሁን ያለፈው አመት ነው ተከታታይ የቴሌቪዥን ፊልም የመጣው። ሁለተኛ ለምሳሌ ይህንን ነገር አሁን ያነሳሻቸውን ቤስ ሲኒማቶግራፈር፣ ቤስ ፒክቸር፣ ምርጥ ሲኒማቶግራፈር የሚለው ይህም እነዚህን ዘርፎች አካተትን። የህዝብ ድምፅ አይሆንም። የህዝብ ድምፅ ስንት ነበር ያልከኝ? የህዝብ ድምፅ ምን ያህል ነበር ያልከኝ ፊልሞቹ ላይ አርባ ፐርሰንት ስልሳ ፐርሰንት ግን ለዳኞች ነው የሰጠው። ዳኞቹ እነማን ናቸው? በምን መስፈርት ነው ዳኞቹ ራሳቸው የተመረጡት? በምን መስፈር ሲኒማቶግራፈሮች አሉ፣ ዳይሬክተሮች አሉ፣ ጸሐፊዎች አሉ። ራሱ የዳኞቹን በሁለት ነው የከፈል ነው። እነዚህ ከዳኞቹ ስልሳ ፐርሰንት ውስጥ እነዚህ አርባ ፐርሰንቱን ይወስዳሉ። ሀያ ፐርሰንቱን ደግሞ የሚወስዱት ከተማችን ላይ የተለያዩ ሲኒማ ቤቶች አሉ፣ ከእነዚያ ውስጥ የተመረጡ ስድስት ሲኒማ ቤቶች አራት ፐርሰንት ተሰጥተናል። ከሰላሳ ሰባት ዓመት በላይ ለበርካታ የሙዚቃ አድማጮች ጆሮ ቅርብ የሆኑ ከአንድ ሺህ ሁለት መቶ በላይ የሙዚቃ ግጥሞችን ደርሷል። የዘንድሮው የለዛ የህይወት ዘመን ተሸላሚ ይልማ ገብረአብ። እዚ ቀና በቃ ይልም ወዳለ ሽልማት ስተኛቶቼ ችልንኩት ነገር ይሄ ነው። እኔ እስካሁን ማውቀውና የህይወት ዘመን ሽልማት ነው የሚሰጡ ወይም እኔ እንትኑ እንቅስቃሴው መፈጠሩ አቅማቸው ምንም እንኳን አነስተኛም ቢሆን ገንዘብም ባይኖረው በቃ ባለሙያዎችን እናክብር ብለው መዘጋጀት መነሳሳት ማንኛውም አድማጭ የሚያስታውሳቸው በትንሹ ስድስት መቶ የሚሆኑ አሉ። ነገር ግን ስራቸው ከሺህ ሁለት መቶ አያንስም እና ያን ጊዜ በየአመቱ ስለሚወጣ ለእያንዳንዱ ቦታን ብዙ ነገር ብዙ ስራ የመስራት እድል አግኝተናል። በፍረንት አምሮ ብቻ ነው ሰባ አንድ ግጥም ነው ይጻልኩ ድረስ አረጋኝ ከሰማኒያ አንሱ እንዳደረጋኝ ቀርፋች ቤዲት አደተ እንደዚህ፣ ከሰላሳ አንሱ አስቴር አወቀ እንደዚህ ብዙ ናቸው። መሐሙድ ምናምን፣ አሁን ዘፈኖች ላይ የምትሰማቸው ገበያው ላይ ያሉትን ልበልህ። እነሱ ግጥሞች ላይ ያለ አስተያየት ምንድን ነው? አሁን ምሰማቸው ምንም ያስደስ የማፈባቸው ዱ አሉ። ልጆቹ አሁን የሩጫ ዘመን ሆነ እና ቁጭ ብለው ረጋ ብለው ማሰብ የቻሉበት ጊዜ አይደለም እና ትንሽ አንዳንድ ኮርሶች ሊሰጧቸው። እውነቴን ነው እንጂ እኛ እኮ በደር ጊዜ እኮ በሬዲዮ እኮ የፍቅ የተከለከለበት ጊዜ ነበር። የተወገዝን ያለ አድናቆት ያለ ምስጋና ነው። ያን ያህል ዘመን የሰራ ነው እና አሁን በጣም የተበራጡ ነው፣ ዎ የተደነቁ ነው። በፈለጉት ሚዲያ የፈለጉትን ዘፈን ስልክ ደውሎ ልቀቅልኝ የሚለ ናቸው። ራሳቸውን ዘፈን እና ግን እንትኑ ላይ አላተኮሩም፣ ይ ፍሬ ነገሩ ላይ አላተኮሩም። እና ፍሬ ነገር ደግሞ የግዳ ያስፈልጋል። ህዝብ ነው ምሰጨው እና ስለዚህ እዛ ላይ ቅር ይለኛል። አሁን መቆቆሞ ማስራ ያስፈልጋል ግን እኔም አልመራው ጉዳይ ነው። ያው ያለኝ ስሜት በመግለጽ የምችለው የአመቱ ምርጥ የቴሌቪዥን ተከታታይ ፊልም ምን ልታዘዝ ከተጀመረ ስድስት ወራትን ያስቆጠረው ምን ልታዘዝ በተከታታይ የቴሌቪዥን ድራማ ዘርፍ ተሸላሚ ነበር። ደራሲው በኃይሉ ዋሴ በቅጽል ስሙ ዋጄ ተመሳሳይ እውቅና ለሙያተኛው መሰጠቱ የበለጠ እንዲሰራ ያበረታዋል ይላል። ኃላፊነት ይጨምራል ሰው እያየ የተከታተለ የወደዶ እንደሆነ ማሰብ ማለት ነው። ሌላ በደንብ በጥንቃቄና ከዚህ የበለጠ በደንብ ፎከስ እንዳደረገ ከሽልማት የበለጠ ኃላፊነት ነው የተሰማኝና ደስ ብሎኛል። ኃላፊነትም ደግሞ እንግዲህ ይወጣለ ብዬ አስባለሁ። እንደዚህ አይነት ሽልማቶች መኖራቸው ጥቅሙ ምንድን ነው ትላለ። ትልቁ ጥቅም ያሰባስባል፣ ያገናኛል። ስለዚህ ጥቅሙ ምንድን ነው? የሚያበረታታ የሚመራ በኋላ ቀስ ብሎ ፋይናንሽል ኤድ የሚያደርግ ምናምን ኢንስቲቱሽን ደግሞ ማደግ ይችላል። ለዛ አሁን ለምሳሌ ማለት ነው እንደዛ ወደዛ ደረጃ ድረስ መድረስ የሚችል ሽልማት ስለሆነ ነው ያስፈልጋል። እና ከማበረታታቱ በተጨማሪ ረዳት ይሆናል። አክቶ እያስተባለሁ ምንድን ነው ከባዱ ነገር ምን ልታዘዝ ላይ እንደዚህ አይነት ስራዎች ወቅታዊ መሆን አለባቸው። የሀገሪቱ ውስጥ የሚካሄዱ ሁኔታዎችን መከታተል ያስፈልጋል። ከዛ ደግሞ ስራው ሁሌ የሚሰራ ነው። አንድ የቀርጠሽ ቁጭ የምትችለ ስራ አይደለም። በባክ አፕ ምናምን የምትሰሪው ስራ አይደለም። ምክንያቱም ያረጃሉ። ሶስት ሳምንት፣ ሁለት ሳምንት የተቀመጠ አንዳንድ ሀሳቦች ያረጃሉ። አሁን አይተሽ ከሆነ ኛ ከጊዜው ጋር የሆኑ ጉዳዮች አሉት እና እነሱ እነሱን ሀሳቦች ሚስ ይደረጋሉ እና ያ ከባድ ያደርገዋል። ከዛ ደግሞ ፖለቲካል ሀሳብ አለው እና ፖለቲካል ሀሳቡ ጥቁርና ነጭ ብቻ በሆነበት ሀገር ላይ ግራጫ ሀሳብ ማስተናገድ ከባድ ነው። ግራጫ ሀሳብ ለሌለ፣ ወይ ጥቁር ነሽ ወይ ነጭ ነሽ ትባያለሽ። ያ ፓርት ከባድ ነው። ግን ያንን ኦልሬዲ ስንሰራው እንደዚ አይነት ነገር ሊገጥመን እንደሚችል ስለምናቅ ወደ ፈቅደን የሚገባ ነው። ህንፃ ውስጥ አንድ መቶ ሁለት ነጥብ አንድ ለዛ የሬዲዮ ፕሮግራም አማካኝነት የተዘጋጀው የለዛ ሽልማት አቅሙን በማሳደግ በሚቀጥሉት ቀጣይ አመታት የሽልማት ዘርፉን በማስፋት እውቅና መስጠቱን እንደሚቀጥል የሽልማቱ ዋና አዘጋጅና አስተባባሪ ብርሃኑ ድጋፌ በመጨረሻ አስታውቋል። Oh, am going ወደ ተከታዩ ዘገባችን እናልፋለን። የተባበሩት መንግስታት ድርጅት የመን ከፍተኛ የረሃብ አደጋ ከፊቷ እንደተጋረጠ አስጠነቀቀ። የተባበሩት መንግስታት በጠራው የሰብአዊ እርዳታ ና አመፅን የማስቆም ስብሰባ ላይ የቪኦኤዋ ባልደረባችን ዚላቲ ካሆክ ተገኝታ ነበረ። መስታወት አድርጋው ታቀርበዋለች። በየመን መንግስትና በሁቲ አማጽያን መካከል በተፈጠረው ጦርነት ሳቢያ ሰላማዊ ሰዎች በምግብ እጦት እየተሰቃዩ ነው። ህጻናት ለችጋር ተጋልጠዋል። በአንዳንድ ቦታዎች በኮሌራና ዲፕቴሪያ በመባል በሚታወቀው ህጻናትን በሚያጠቃ ተላላፊ የጉሮሮ በሽታ አሁንም ህይወታቸውን እያጡ ነው። ፋይዛ ኦምቦርሃን ዲፕቴሪያ በመባል የሚታወቀው ህጻናትን በሚያጠቃ ተላላፊ የጉሮሮ በሽታ ልጆቻቸውን በሞት ተነጥቀዋል። ሴት ልጄ በድንገት ታመመችብኝ። በአቅራቢያችን ወደሚገኘው የጤና ጣቢያ ወሰድናት። ከሁለት ቀናት ህክምና በኋላ ሞተችብኝ። ሴት ልጅን ቀብሬ እንደተመለስኩ ወንዱ ልጄ ደግሞ ታመመ። ወደ ሰንዓ የተሻለ ህክምና ካገኘ በማለት ወሰድ ነው። እሱም አልተረፈም። የተባበሩት መንግስታት የሰብአዊ እርዳታ ምክትል ጠቅላይ ኃላፊ ማርክ ሎክ ለተባበሩት የደህንነት ምክር ቤት እንደገለጹት በየመን እየደረሰ ያለው የሰው ልጅ ሞት ከምግብ እጦት ጋር በእጅጉ የተያያዘ ነው። We also know that many deaths are hidden. Only half the health facilities in Yemen are funded <laughs> የገንዘብ አቅሙ የላቸውም። የተባበሩት መንግስታት የሰብአዊ እርዳታ ምክትል ኃላፊ እንደሚሉት ቀደም ሲል ከነበረው መረጃ በመነሳት በከፋ ረሃብና ተላላፊ በሽታ ምክንያት ከአምስት ዓመት በታች የሚገኙ 130 ህጻናት በየቀኑ ይሞታሉ። ይህ የሞት ቁጥር ከቀን ወደ ቀን በመጨመር ላይ የሚገኛል። የተባበሩት መንግስታት የሰብአዊ እርዳታ ምክትል ጠቅላይ ኃላፊ ማርክ ሎክ እንደኔ ግምገማ ረሃብ በየመን በስፋት ተንሰራፍቷል። ማንኛውም በሰብአዊ እርዳታ ላይ የተሰማራ ባለሙያ ከዚህ ቀደም አይቶት የማያውቀው የከፋ የረሃብ አደጋ እንደሆነም ላረጋግጥ ወዳለሁ። የተባበሩት መንግስታት ባለሥልጣናት እንደገለጹት በየመን 1.8 ሚሊዮን ሕፃናት በተመጣጠነ የምግብ እጥረት ችግር ላይ ይገኛሉ። 400 ሺህ የሚሆኑት ደግሞ በአስከፊ ረሃብ ላይ ይገኛሉ። የተባበሩት መንግስታት የሰብአዊ እርዳታ ምክትል ጠቅላይ ኃላፊ ማርክ ሎክ የእርስ በእርሱ ጦርነት ሙሉ ለሙሉ እስካላቆመ ድረስ ረሃቡ የእያንዳንዱን የመናዊ ቤት ማንኳኳቱን እንደሚቀጥል ይናገራሉ። በየመን 29 ሚሊዮን የሚሆነውን የሕዝብ ቁጥር ከውጭ በሚገባ ውስን እርዳታ ለመመገብም አዳጋች እንደሆነ ጨምረው ተናግረዋል። የዛሬው ፕሮግራማችን እንግዲህ በዚህ በያዝ ነው ሙዚቃ ወደ መጠናቀቁ ነው። በፌስቡክ አትቪዮ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪዮም በመጠቀም አስተያየቶቻችሁን አድርሱ። ሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ማቅቢል ያበረው ነበር። ስናስተናግዳቸው ያመሸነው ደግሞ እኔ መስታወት አራጋውና ጽዮን ግርማ ነበርን። ጉዟቸው የሰመረ ይሁን እያልን ሰናበታችኋለን። መልካም ሽት This Washington Direct from Washington The voice of America